ዕውቁና አንጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ። ያልፈላስፋ ነበረን እግዚአብሔር የተፈጠረን በጅምር ነው የተሆን ይላል። እግዚአብሔር ፈጥሮ ፈጥሮ ሳናልቅ ነው የተረፈውን አንተ ራስ ሙላ ብሎ እያንዳንዱን ሰው ፈቅዶለት ነው ያል እና እያንዳንዳችን ራሳችንን እንዴት አድርገን ነው የምንሞላው? ምን አይነት ዜጋ ለመሆን ነው የምንፈልገው? ያንን ለራሳችን ትቶልናል። እኔ እንደሚመስለኝ ተራ ሳምፖ ለሰው ልጅ አገልግሎት ለመስጠት የቻልን መሆን አለብን። አንጋፋው የኢትዮጵያ ቋንቋዎችና የስነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ባለፈው ሐሙስ ለአርባአት ቢያ ነው በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት። ከ1950 እስከ 1960ዎቹ በአዲስ አበባ ዩኒቨርሲቲ በሴማዊ ቋንቋዎች ጥናት በአማርኛና ግዕዝ ሥነ ጽሁፍና ሰዋሰው በመምህርነት ያገለገሉት ፕሮፌሰር ጌታቸው ኃይሌ ደቂቀ ስጢፋኖስ ባሕረ ሐሳብና ስለ ግዕዝ ስነ ጽሑፍ የተሰበሰቡ አንዳንድ ማስታወሻዎች፣ ሌሎች በርካታ መጽሐፍ ምንባብ ያበቁ ናቸው። በሀገራዊ ጉዳዮች ላይ በሚሰጧቸው በሳል ሀሳቦችና ትችቶች የሚታወቁት ፕሮፌሰር ጌታቸው ኃይሌ በሕይወት ዘመናቸው ላበረከቷቸው ታላላቅ ስራዎችም ከተለያዩ ዓለም አቀፍና የኢትዮጵያውያን ተቋማት በርካታ ሽልማቶችን ተቀብለዋል። እንደ አውሮፓውያን የዘመን አቆጣጠር በ1987 ዓ ም ለኦሪየንታል ጽሑፎች ጥናት ምርምርና ጥናት ባበረከቱት አስተዋጽኦ ለብሪቲሽ አካዳሚ ፌሎው ነት ሲመረጡ በ1988 ዓ ም የላቀ ሥራ ላበረከቱ ግለሰቦችና ተቋማት ዕውቅናና ድጋፍ የሚሰጠው የስመጥሩ ጥሩ የምካርተር ፋውንዴሽን ሽልማትም ተቀብለዋል እንደ አውሮፓውያን የዘመን አቆጣጠር በ1995 ዓ ም በዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ዩራን ዘሬ ኢትዮጵያ ከዓመቱ ተሸላሚ አንዱ ሆነዋል። በተጨማሪም በኢትዮጵያ ጥናቶችና በሴማዊ ቋንቋዎች ምርምር በሚታወቁት እንግሊዛዊው ምሁር ኤድዋርድ ኡለንዶርፍ ስም የተሰየመውና በዚሁም መስክ ከፍተኛ የምርምር ሥራዎችን ላበረከቱ ምሁራን የሚሰጥ ሜዳሊያም ተሸልመዋል። አድማጮች፣ ከጥቂት ወራት በፊት ፕሮፌሰር ጌታቸው በህመም ላይ ሳሉ በተለያዩ ርዕሰ ጉዳዮች ዙሪያ በተከታታይ ከተደረገ ቃለ ምልልስ። በመጠኑም እናሰማቸው። አድማጮች፣ ቃለ ምልልሶቹ የተካሄዱት በበርካታ ወራት ጊዜ ውስጥ በተለያዩ ቀናት፣ ትኩረት ያደረግንባቸውም ርዕሶች እንዲሁ በርከት ያሉና የተለያዩ ናቸው። ለምሽቱም ከአንድ ሁለቱ ምልልሶቻችን የተወሰዱትን ነው የምትከታተሉት። ፕሮፌሰር ጌታቸው ኃይሌ፣ በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። መስቀናዊ ነው። ፕሮፌሰር ጌታቸው አሁን የማወያየው ታመው ባለበት ሁኔታ ነው። በጠና ታመውም በአገር ጉዳይ ይጽፋሉ፣ አላረፉም። በህመም ላይ እያሉ ነው የማናግረውት እና ይቅርታ ጠይቃለው፣ በቅድሚያ እንዲህ ባለው ሁኔታ ውስጥ ሆነው ለቃለ ምልልስ በመፍቀዱ እና እኔም በዚህ ሁኔታ ውስጥ እንዳናግረው በመግፋቴ። ለመሆኑ የጤናው ሁኔታ እንዴት ነው? በምን ሁኔታ ውስጥ ነው ያሉት? እንደው በመጠኑ ስለ ጤናው ቢነግሩኝ። አሁን እንግዲህ አሁን እርግጥ ነው ጤናዬ ሙሉ አይደለም። ትልቁ ችግሬ መተንፈስ ነው። መተንፈስ ያቅተኛል። ረጅም ጊዜ ስንወያይ ከሰዎችም ጋራ ያን ጊዜ ትንፋሼ ያጥረኛል እና ምናልባት እንግዲህ ይሻለኝ እንደሆነ እያልኩ ተስፋ አድርጋለሁ። ነገር ግን መተንፈስ ከአቃተኝ ጊዜ ጀምሮ እስካሁን ምንም የተሻለ ነገር የለም፣ የከፋም የለም እንደዚሁ መሀል ቤት ቁጭ ብዬ ያለሁ። አልተለወጠም፣ ሁኔታው አልተለወጠም። ሆስፒታል እና ደግሞ መዳኛ ክፍል ብለው ወስደውኝ አንድ ወር በላይ እዚያ ቆይቼ ጤንነቴ ምንም ለውጥ ስላላሳየ ቤቴ መጥቼ ቤቴ ነው የምታከመው። ነርሶች እዚሁ ይመጣሉ። ሐኪሞችም ቀጥረን እዚሁ እየመጡ እንዲያክሙኝ፣ ችግሬን እንዲከታተሉ አድርገናል። እቤት ነው ያለሁ። መልካም እንግዲህ የእርሶን ስራ ቤተሰባዊ ሕይወትን ጨምሮ ያለፉበትን መንገድ ሰፋ አድርገን እንድንጫዋወት ነው ሀሳቤና ወደ ሁሉም አቅጣጫ የሚወስዱን ጥያቄዎች አለፍ አለፍ እያልኩ አነሳለሁ። በዚህ አይነት የጤና ሁኔታ ውስጥ የሚሆነው እንደ ወትሮውም ባይሆን የኢትዮጵያን ጉዳይ መከታተል አልተውም። አልፎ አልፎም አንዳንድ ሀሳቡን የሚያጋሩበትን አጋጣሚ ይመለከታለሁ። ላለፉት ጥቂት ወራት በህመም ላይ ባሉበትም ጊዜ የሚጽፏቸውን ሀሳብ የሚሰጡባቸውን የሚጠይቋቸውን ነገሮች ተመልክቻለሁ። እንግዲህ እድሜውም በሙሉ ያልተለየት ጉዳይ ነው። በኢትዮጵያ ጉዳይ ይጽፋሉ፣ የሚያሳስቦትን ነገር ያካፍላሉ፣ የመስሎትን ሀሳብ ይረውራሉ። እንዴት ነው እንዲህ በህመም ላይ ባሉበት ጊዜ እንኳን የኢትዮጵያን ጉዳይ መከታተል ያላቆሙት? ምናልባትም የወሰኑት የሚለው ትክክል ሳይሆን አይቀርም እንግዲህ መቼም እርግጥ ነው የኢትዮጵያ ጉዳይ በተነሳ ቁጥር ሲታየኝና ቅም ሲኖረኝ አንዳንድ ነገር መናገሪያ አይቀርም። ቀደም ብሎ የተጀመረ ስለሆነና የኢትዮጵያ ጉዳይ ስለሚያሰጋኝ ሁልጊዜም ለመናገር ሞክራለሁ። የመሰለኝን ለመግለጽ ሞክራለሁ። ፕሮፌሰር ጌታቸው ወደ አንድ ትልቅ ነጥብ ልሰዶ ቀደም ብለን ባነሳ ነው ትንሽ አቅም ካለዎት ነው ወይንም ጀምር አድርገን እንተዋዋለን። መጨረሻ ላይ ባነሳ ናቸው ህይወትን በሚመለከቱት ነገሮች ውስጥ መልከት ማድረግ ችለናል። እንዲህ ያለ ፈታኝ ጊዜ ሲገጥም የሰው ልጅ ወደ ራሱ የመመልከት እድል ይሰጠዋል። የገዛ ጥፋቶቹን፣ ድክመቶቹን እንዲመረምር ያደርገዋል። የህይወት ዓላማውን እንዲቃኝ በዘልማድ ከሚኖርበት ሁኔታ ወጥቶ የለም እንዲህ ያለ ነገር ህይወት ለካ አጭር ናት፣ ምን ምን አድርጌ ምን ሰርቼ አልፋለሁ? ኑሮዬንስ እንዴት አስተካክላለሁ? ግጭቶች ውስጥ የሚገባባቸውን አላስፈላጊ ነገሮች ማስወገድን እንዲመለከት መልሶ ይረዳዋል። የሚል አስተሳሰብ በአንድ በኩል አለ። በሌላ በኩል ጊዜያዊ ናቸው፣ ለጊዜው በቅርቡ ያለ አንድ ሰው ሲሞት ደንግጦ ስለ ህይወት የሚያስበውን ያህል የመርሳት አቅሙ ከዚያ በላይ ሆኖ ወዲያው ዘንግቶት ወደ ቀድሞ ኑሮ ይመለሳል ይባላል። እኚህ እንደው አሁን በጭንቀት ያነሳ ናቸው የሚታዩት ሁኔታዎች ከዚህ ከተሻገርን በኋላ ከዚህ ፈተና ጥገና ማግስት የተሻለ ሰዎች እንድንሆን በግልም በማህበረሰብም ደረጃ የሚረዱን ከልባችን የምናኖራቸው ቁም ነገሮች ይተውልን ይሆን? እንማር ይሆን? ከዚህ ቀደም የነበሩ ፈተናዎች አስተምረውን ይሆን? እንደዚህ አይነት መሰል በአደጋ ውስጥ የመጣ ጥሩ ነገር ስተው አልፈው የሚታወቅበት ጊዜ ይኖር ይሆን? ምን ይታዘባሉ? አሁን የኢትዮጵያ ሕዝብ በጣም አማኝ ስለሆነ የሚመጣውን ጥፋት ሁሉ በሞላ ታቻታችን ይሄ ሁሉ ደረሰብን ነው የሚለው እና ወደ እግዚአብሔር ነው ተመልሶ የሚሄደው የሚያደርገውን ያጠዋም ግን ራሱን ጥፋተኛ አድርጎ ይቆጥራል። ከዚያ ካለፈ በኋላ ተመልሶ ተመዝገን አምላኬ ብሎ ጥፋቱን አምኖ በዚያው ይቀጥላል እንጂ በጥፋቴ ምክንያት ይህ ስለደረሰ ከሆነ ከአሁን ጀምሮ እንዲህ አለፈው ሆናለሁ ብሎ የሚያስብና አይመስለኝም። እኔ እንደማታውሰው ተመልሶ እዚያው የተለመደው ህይወቱ ላይ ነው የሚጠመደው። የለቱ ራሱን ማቋቋሙም እኮ ከዛ ጊዜ አይሰጠውም። እንደገና ይጣደፋል። ወደ እርሻውም እንደሆነ ወደ እርሻው ለመሄድ ወደ ንግዱም እንደሆነ ወደ ንግዱ ለመሄድ ይጣደፋል እንጂ እኔ እንግዲህ ወዲህ እንዲያለፈው ሆናለሁ፣ በዚህ ምክንያት የተሻለ ሆናለሁ ወይንም ደግሞ ሌላ ስሜት ይመጣብኛል የሚል አይመስለኝም። እንዲያው አላየውም። እንደዚህ ሲሆን አይታየኝም። ተመልሶ እዚያው እግዚአብሔር ላይ ነው የሚተማመነው እንጂ ለምንድነው ይሄን ነገር የሚሆነው ብሎ ጠይቆ ምክንያቱንም መፈለግ ራሱንም መመርመር ላይ ይገባል ብዬ አይታየኝም። ምናልባት ተሳስቻ ይሆናል። በልማድ የሚታይ አስደንጋጭ ነገር ሲመጣ እንደነግጥና ሀሳባችንን የምንቀይር ይመስለናል። መልሰን እዛ ውስጥ እንገኛለን። ህዝብ እንደው በሰፊው በአመታት ውስጥ ከገጠሙ ፈተናዎች አንጻር እንዲመለከቱ ብዬ ነው። ጥሩ አድርገው ያስረዱኝ ይመስለኛል። ፕሮፌሰር ጌታቸው የዛሬ መቋጫችን የምናደረግ ከሆነ ብዙ እንዳላደክም ሞት ምናልባትም አድክሜዎት ይሆናል። በህይወት ዘመኖ ክንውኖች ይሄ ጀመር አድርገን የምንተው ነው። በርካታ ስራዎችን ሰርተዋል። ቁጥራቸው የበዛ የጥናትና የምርምር መጽሐፍትን ጽፈዋል። የስነ ጽሁፍ አስተዋጽኦ በቋንቋ እውቀቶ፣ ክህሎቶና ያበረከቱት ስራ የታሪክና፣ እንዲሁም ሃይማኖታዊ መሰረት ያላቸው ጥንታዊ መዛግብትን መርምረው ለትውልድ የሚደርሱ ብዙ ስራዎች ሰርተዋል። ከእምነት ከአስተሳሰብ አንጻር እንመልከት። ስራዎቻቸውን የሚመለከት ክንውኖቻቸውን የሚመለከት ምናልባትም ፈተናዎች ከነበሩ ለብቻ በሌላ ምዕራፍ እንመለከታለን። አሁን በያዝነው የህይወት ፍንሰ ሀሳብ ውስጥ ግን ስራዎቹን የእርሶ የኖሩበትን መንገድ ይህን ውይይት ለሚከታተል ቀደም ብለን ስለ ህይወት ባነሳንበት መንፈስ ትምህርትን፣ ቁም ነገርን በሚሆን መንገድ ለማንሳት ይህን ጥያቄ የማስከትለው በህይወት ዘመኑ እነኝህን ስራዎች ማበርከት ብቻ ሳይሆን ቀደም ብዬ በመግቢያ እንደጠቀምኩት በኢትዮጵያ ጉዳይ ዛሬም ድረስ ያገባኛል የሚችለውን ላድርግ የሚል ሰው ነው። ሁሌም የኢትዮጵያ ጉዳይ እንዳሳሰበ ይበጃል ያሉትን ሀሳብ በቀጥታና በግልጽነት እንደሰነዘሩ ነው። ከዚህ አንጻር እንደ ህይወት አላማ እንደ ህይወት መርህ አድርገው የተከተሉት ነገር አለ። ቋሚ የህይወት ፍልስፍናው ብለው የሚገልጹት በህይወት ሲኖር አንድ ሰው ከቤተሰቡ ከአካባቢው፣ ከስራው ባሻገር ምን ነገር ይዞ መሄድ አለበት ይላሉ። በእድሜ ዘመኑ ለመኖሩ ትርጉም ፋይዳ የሚሰጡ በዘልማድ ከምንኖርበት መንገድ ባሻገር የቻለና ያሰበ ጊዜ ሰጥቶ ለሱ ትርጉም ሰጥቶ የቀጠለ ሰው እንዴት መኖር አለበት ይላሉ። ከገዛ ሕይወት መንገዱ እንዲያዛምዱና እንዲያጫውቱን ነው እንግዲህ። ከስራዬ ጋራም የተያያዘ ሊሆን ይችላል። ዋናው እኔ የማም ነው እግዚአብሔር የፈጠረን ዘርዓ ያዕቆብ የሚባል ፈላስፋ ነበረን። በጅምር ነው የተሆን ይላል። እግዚአብሔር ፈጥሮ ፈጥሮ ከናልቅ ነው የተረፈውን አንተ ራስን ሙላ ብሎ እያንዳንዱ ሰው ፈቅዶለት ነው ያል እና እያንዳንዳችን ራሳችንን እንዴት አድርገን ነው የምንሞላው? ምን አይነት ዜጋ ለመሆን ነው የምንፈልገው? ያንን ለራሳችን ትቶልናል እና በዚያን ጊዜ እኔ እንደሚመስለኝ ተራሳምቶ ለሰው ልጅ አገልግሎት ለመስጠት የቻልን መሆን አለብን። ራስንማ ችሎ ማደር አውሮዎቹን ሁሉ ያደርጉታል። ተፈጥረው ተወልደው ሳራቸውን ግጠው ወይም ደግሞ ሌላውን በልተው ሊኖሩ ይችላሉ። የሰው ልጅ ግን ከዚያ የተለየ ነው። ራሱንና ሌላውንም ደካማና ጎበዝ አለ፣ ጎበዙ ደካማውን እንዲረዳ አድርጎ መፈጠሩን ማሰብ አለበት እና ይህ ችሎታ እንዲኖረን መጀመሪያ ራሳችንን ማጠንከር አለብን። ከዚያ በኋላ ጠኝ እጃችንን በራሳችን ብናደርግም ስራጃችንን ዘርግተን ደካማውን መርዳት አለብን። ሁላችንም እኩል የተፈጥሮ ስጦታ የለንም። ስጦታ ለሌላቸው እንድንዘረጋ አድርገን ራሳችንን መፍጠር አለብን ብዬ ነው ማስበው። የህይወት ምርሆን የተከተሉትን መንገድ በስራዎቸውም ያሳዩ ይመስለኛል። ፕሮፌሰር ጌታቸው፣ ሌሎች የውይይት ትኩረቶቻችን ወይም ጭብጦች ቤተሰባዊ ጨዋታውን ጨምሮ በሌላ ሰዓት በሌላ ጊዜ እናደርጋለን። በዛሬ ረዘም ያለ ጊዜ ወስጄ ሳላደክሞ አልቀረሁም ና

አድማጮች ህይወትና በርካታ ስርታት የዘለቁ ሥራዎቻቸውን አስመልክቶ እርሳቸውንና ሥራቸውን በቅርብ ከሚያውቁ ምሁራን ጋር የተካሄደ ውይይት በሌላ ፕሮግራም እናቀርባለን። በውቁና በአንጋፋው የኢትዮጵያ ቋንቋዎች የስነ ጽሁፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ ሞት የተሰማንን ሀዘን ለቤተሰብና ለወዳጅ ዘመዶቻቸው ለመግለጽ እንወዳለን።